በነ አቶ በረከት ስምዖን የክስ መዝገብ በቀረቡ ማስረጃዎች ላይ የአቃቢ ሕግን አስተያየት ለመስማት ለየካቲት 11 2012 ቀጠሮ ተሰጠ። የአማራ ክልል ጠቅላይ ፍርድ ቤት ከማክሰኞ ጀምሮ አንደኛ ተከሳሽ አቶ በረከት ስምዖንና ሁለተኛ ተከሳሽ አቶ ታደሰ ካሳ አሉን ያሏቸውን የመከላከያ ምስክሮች ቃል ሰምቷል። አስቴር ምስጋናው ዝርዝር ዘገባላት እነ አቶ በረከት ስምዖን ከጥር አራት ቀን ጀምሮ ጉዳያቸው እየታየበት ባለው የአማራ ክልል ጠቅላይ ፍርድ ቤት አምስት የመከላከያ ምስክሮችን በማቅረብ ቃላቸውን በፍርድ ቤቱ አስደምጠዋል። በመጀመሪያው ቀን ሁለቱ ተከሳሾች የቀረበባቸውን የሰነድና የሰው ማስረጃ በመቃወም ቃላቸውን ለፍርድ ቤቱ ሰጥተዋል። ተከሳሾቹ በቀረበባቸው አራት ክሶች ለመከላከያ ምስክርነት አሉን ካሏቸው ምስክሮች መካከል የተወሰኑት ፍርድ ቤት ሳይቀርቡ ቀርተዋል። የተከሳሽ ጠበቃ መጠሪያ ለምክትል ጠቅላይ ሚኒስትር ደመቀ መኮንንና ለውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው መሰጠቱን ገልጸው የቀድሞው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝን ማግኘት ባለመቻሉ መጥሪያ መስጠት አለመቻላቸውን ለፍርድ ቤቱ ገልጸው ነበር። በፋክስ በደረሰው መረጃ መሰረት አቶ ደመቀና አቶ ገዱ በስራ ምክንያት መቅረብ አለመቻላቸውን መግለጻቸውን ፍርድ ቤቱ አስታውቆ ነበር። አቶ ኃይለ ማርያም ደሳለኝ ዘጌት ብለው በላኩት መልእክት ደግሞ በግል ጉዳይ መቅረብ እንዳልቻሉ መግለጻቸውን ፍርድ ቤቱ አስታውቋል። ትላንት በዋለው ችሎት የተከሳሾቹ ጠበቃ በመከላከያ ምስክርነት የቀረቡት ምስክሮች በቂ መሆናቸውን በመግለጽ አቶ ኃይለማርያም ደሳለኝ፣ አቶ ደመቀ መኮንንና አቶ ገዱ አንዳርጋቸውን አይቅረቡ ሲሉ ፍርድ ቤቱን ጠይቀዋል። ከጠየቋቸው ሰነድ ማስረጃዎች መካከል ሶስቱ እንዲቀርቡላቸው ትእዛዝ ይሰጥልን ሲሉ ፍርድ ቤቱን ጠይቀዋል። ጉዳዩን የተከታተለው ፍርድ ቤትም ማስረጃዎቹ እንዲላኩ ትእዛዝ ሰጥቶ በቀረቡት ማስረጃዎች ላይ የአቃቢ ሕግን አስተያየት ለመስማት ለየካቲት አስር 2012 ቀጠሮ ሰጥቷል። አቶ በረከት ስምዖንና አቶ ታደሰ ካሳ የጥረት ኮርፖሬት ከፍተኛ አመራር በነበሩበት ወቅት ስራን በማያመች ሁኔታ በመምራት የሙስና ወንጀል ፈጽመዋል በሚል ባለፈው ዓመት ጥር ወር ላይ ነበር በቁጥጥር ስር የዋሉት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።